የማንጎና የቲማቲም ጭማቂ ፋብሪካ ነቀምቴ ከተማ ውስጥ ሊቋቋም ነው። የፋብሪካው መገንባት የገበያ እድል በመፍጠር የማንጎ ምርት ብክነትን እንደሚያስቀርላቸው በነቀምቴ አካባቢ ያሉ ማንጎ አምራች አርሶ አደሮች ተናግረዋል። የፕሮጀክቱ ባለድርሻ የሆነው ወለጋ ዩኒቨርሲቲ የምርምር የእውቀት የቴክኖሎጂና የሙያም ድጋፍ እንደሚያደርግ አስታውቋል። ናቆር መልካ ዝርዝሩን ይዟል። ከፍተኛ የሆነ የማንጎ ምርት በምስራቅ ወለጋ ውስጥ የሚመረት ቢሆንም በማንጎ ምርት የሚተዳደሩ አንዳንድ አርሶ አደሮች ግን ከምርቱ እምብዛምም ተጠቃሚ ያለመሆናቸውን ይገልጻሉ። አቶ ላኒ ሞሲሳ በምስራቅ ወለጋ ዞን ጉቶ ጊዳ ወረዳ አንገር መገርሳ ቀበሌ ነዋሪ፣ ከዚህ ቀደም ከማንጎ ምርታቸው ያገኙ ስለነበሩት ጥቅም እንዲገልጻሉ፣ ማንጎ የሚነግዱ ሰዎች የማንጎ ምርት ሲደርስ መጥተው ተሻምተው በትንሽ ዋጋ ይገዙናል። የተቀረው ደግሞ ዛፍ ላይ ይበሰብስና ወደ መሬት ይወድቃል፣ ከዛም ይበላሽብናል። የሚያስገርመው ነገር በአንድ ብር እስከ ሰላሳ ፍሬ ማለትም ከአምስት ኪሎ እስከ ስድስት ኪሎ የሚመዝም ማንጎ ነው ለነጋዴዎች የምንሸጠው። የገበያ እድል ስለሌለም ማለት ነው የማንጎ አምራች ትልቅ ችግር ነው ያለው ብለዋል። ከአስራ ዘጠኝ ዘጠናዎቹ ጀምሮ የማንጎ አምራች የሆኑ አርሶ አደሮችን የገበያ ችግር የሚቀርፍና የኑሮ ሁኔታን የሚያሻሽል ነው ተብሎ የታሰበው ፋብሪካ እስካሁን እውን አለመሆኑ ተስፋ እንዳስቆረጣቸው ጭምር ጠቁመዋል። አርሶ አደሩ ይህ የተስፋ እንጀራ ከዚህ በላይ ባይዘገይም ባይ ናቸው። የማንጎ አምራች አርሶ አደሮች ወክዬ ብዙ ጊዜ ስብሰባዎች ላይ ተሳትፍ ያውቃል። ከ1996 ዓ ምት ጀምሮ የማንጎ ጭማቂ ማቀነባበሪያ ፋብሪካ በዚህ አካባቢ እንደሚከፈት ሲነገርና ሲመከርበት የቆየ ቢሆንም ወደ ስራ የቀየረው ግን የለም። ጠይቀው ጠይቀው ነው በዛው የሚጠፉት። እናም የፋብሪካው ለወደፊቱ መከፈት በጣም አስፈላጊ ስለሆነ በፍጥነት ወደ ስራው ቢገባ የተሻለ ይሆናል ብለዋል። የነቀምቴ ከተማ ከንቲባ አቶ በሪሶ ተመዝጌን ከዓመታት በፊት ታስቦ የነበረው ይህ የማንጎና ቲማቲም ጭማቂ ፋብሪካ በውስን ጊዜ ውስጥ ወደ ስራ እንዲቀየር ከባለድርሻ አካላት ጋር እየተወያየን ነው ብለዋል። ከዚህ ቀደም በእቅድ ተይዞ የኦሮሚያ ደንና እንስሳት ድርጅት ወለጋ ዩኒቨርሲቲ የተለያዩ ዩኒየኖች፣ በአምባሳደር ሽፈራጅ አርሰው የሚመራ ቱምሳ ድርጅት እና የነቀምቴ ከተማ ተነሳሽነቱን በጋራ በመውሰድ ወደ ተግባር የምንገባበት ሁኔታ ላይ ተወያይተናል። ከዚህ ቀደም ረዥም ጊዜ ወስዶ የነበረው የማንጎና ቲማቲም ጭማቂ ፋብሪካ የመክፈቱ ሀሳብ በአንድ ወር ውስጥ ስምምነት ላይ ተደርሶ ግንባታው የሚጀመርበት ሁኔታ ላይ ከባለድርሻ አካላቱ ጋር ተግባብተናል ብለዋል። ፋብሪካው በምን ያህል ገንዘብና በምን ያህል ጊዜ ውስጥ ተገንብቶ ለአገልግሎት እንደሚበቃ ከመግለጽ የተቆጠቡት ከንቲባው ግንባታው ሲከናወን ግን የስራ ዕድል እንደሚፈጥር ገልጸዋል። የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሀሰን ዩሱፍ ፋብሪካውን ለማቋቋም የሚያስችል ውይይት ከባለድርሻ አካላት ጋር ማድረጋቸውን ገልጸው ዩኒቨርሲቲው ስለሚኖረው ሚናም እንዲህ ገልጸዋል። ወደዚህ ወደ ምዕራብ ኢትዮጵያ አካባቢ ኢኮሎጂ የሚዳሩ በአጠቃላይ ለማንጎ እና ለትማት ምርት አመቺ ሁኔታዎች አሉት። ከዛም የተነሳ ማንጎ እና ትማቲም በብዛት ይመረታል ዚህ አካባቢ በአንድ አካባቢ በአንድ ጊዜ በአንድ ወቅት ምርታቸው ስለሚደርሱ በበቂ ሁኔታ ገበያ ስለማያገኝ እነዚህ የተመረቱ ምርቶች በብዛት በአነስተኛ ዋጋ አብዛኛው ደግሞ ተበላሽቶ የሚጣል ይሆናል ማለት ነው። ስለዚህ ይህን ሊያስቀር የሚችል ፋብሪካ ነው ማለት ነው እዚህ ጋር ሊቋቋም የታሰበ ያለ። በዚህ በሚቋቋሙ ፋብሪካ ውስጥ እንደ ወለጋ ዩኒቨርሲቲ እኛ እንደ ትምህርት ተቋም ዋነኛ ስራችን በእውቀት በቴክኖሎጂ፣ በሙያ እና በማማከር በሪሰርች በተለያዩ ሁኔታ የሚቋቋመው ፋብሪካ ውጤታማ እንዲሆን ማገዝ ነው። ከዚያም በተጨማሪ እኛም በዩኒቨርሲቲ ገቢ ማመንጫ ኢንተርፕራይዝ ስላለን በኢንተርፕራይዛችን በኩል የተወሰነ ሼር ገዝተን የፋብሪካውን በተወሰነ ደረጃ ባለቤት መሆን ፍላጎት አለን እና በፋብሪካ ውስጥ የባለቤት ሜቶሻ ኑሮንም የምንሰራው ስራ አለ የፋብሪካው መቋቋም ስለሚኖረው ጠቀሜታ አስመልክቶ እንዲያብራርቷል ዶክተር አሰን ያው ጠቀሜታው ሁሉም የሚገነዘበው ነው። በጥናትም የተረጋገጠ ነው። አካባቢው ገበሬው ማህበረሰብ እየተሻለ ተጠቃሚ ሆነ የተሻለ ገቢ ያገኛል ማለት ነው። ከሚያመርተው የማንጎና የቲማትም ሽያጭ። ከዛም በተጨማሪ ደግሞ ፋብሪካ በመቋቋሙ እየተወሰኑ ለአካባቢ ያሉ ስርአት የተማሩ ስርአት ወጣቶችንም ስለሚቀጥር ከዛ አንፃር ትልቅ ጠቀሜታ አለው። ከዛ ባሻገርም ያው ለከተማውና ለአካባቢ በታክስም በግብር መልክም የሚያስገኘው ገቢ አለ። ከዚህ ቀጥሎ ተመሳሳይ ብዙ ፋብሪካዎች ሊቋቋሙበት የሚችል አካባቢ ነው ካለው ምርት ፖቴንሻል አልባ ከዚህ ውጤታማነት ተነስቶ ይሄ ራሱ የሚያመጣቸው ብዙ ተጨማሪ ፋብሪካዎች ይኖራሉ ብለን ስለምናስብ ነው። ስለዚህ ብዙ ጥቅም ያስገኛል ብለን የምናስብ ነው። ይህ ይቋቋማል የተባለው የማንጎና ቲማቲም ፋብሪካ መሰረተ ድንጋይ በኦሮሚያ ክልል የቀድሞ ርዕሰ መስተዳደር አቶ ለማ መገርሳ ከዛሬ ሶስት ዓመት በፊት የተቀመጠ ሲሆን በፍጥነት ወደ ትግበራ ባለመግባቱ የነቀምቴና አካባቢው ነዋሪዎች እንደ ትልቅ የመልካም አስተዳደር ችግር ሲያነሱት የነበረ ነው። la America de na